አይዲያ ል ሆነ ለጥያቄው ምቹ የሆነ ኢንስትሩመንት ዲዛይን ማድረግ እና መስራት እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳትን ላይ ተከልኩ ነው ይመስለኝ ሊያስብልነካቸው የሄደ ነገር እዛ ደርሶ ይህንን አይነት ውጤት በማምጣቱ ያው ከአዲስ አበባ የጨርቆስ ስፍር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድን ነው መልሱ? መልሱ ያው ጨርቆስ ማድረግ ነው። ያለ ግምት የሚሰጣቸው የምርምር ስራዎችን አበርክተዋል። በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጠቀሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማኅበራዊ ግንኙነት ክህሎት በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራሱ ስፍራ እንደነበረው የሚናገሩት እንግዳችን ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ። ብሩክ ላቀው ይባላሉ። በጠፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ሕይወት ባለው ተጨባጭ ፋይዳና አለፍ ብሎ ዘመናት ስለዘለቁት አንዳንድ ያልተመለሱ የሕይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮችን ብቅ ብለዋል። ከዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራንዘር ኢትዮጵያ እንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው። ዶክተር ብሩክ ላቀው ካሉላ ጋ ወዳደረጉት ወግ እንውሰዳችሁ። እንደና መጡ እንኳን ደህና ቆያችሁኝ። ከዚህ ቀደም በተለያዩ ጊዜያት በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለዎት። እንኳን አብሮ ደስ አለን። ልክ ነው። የራስ ኮሚኒቲ ስራህን አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው። ለእኔ በተለይ በጣም ጥሩ ስሜት ነው የተሰማኝ። እሱን ሽልማት ለሽልማት የአበቀወት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለእውቅና ከአበቀወት ዋና ዋና ጉዳዮች ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በዘጠናዎቹ ወደ ሳተርን የተላከችው ካሲኒ የተባለችው ሳተላይት ላይ የኢንፍራሬድ መሳሪያ እዚያ ላይ ተገጥሟል፣ የእርስዎ ስራ ነው። ለአስራ ሶስት አመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበረ የሰሩት ስራ? ያው ሳተላይቱ አልተመለሰም። ያው ያንቀሳቀስበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወር ነው። ሆኖም ግን የኔን ኮንትሪቢሽን በተመለከተ እንግዲህ ሰው መላክ አይቻልም። አንድ ቢሊየን ኪሎ ሜትር የምድር ተልቆ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋል። ሰው አልባ መንኮራኩሮች ናቸው። ሰው አልባ መንኮራኩር ናቸው እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን፣ መሳሪያዎቹን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው ማለት በሙቀቱ ወደ ኤሌክትሪክ እየቀየረ ጀኔሬተር ያስፈልገዋል እንደ ማንኛውም ቤት ማለት መስራት። እሱን ይዞ ሰባት አመት ተኩል ወስዶ ነው እዛ የደረሰው። እና የእኔ ኮንትሪቢሽን ምንድን ነው? በኢንፍራሬድ ሙቀትን የሚያመነጩ ነገሮችን የሚያይ ነው። እና እዛ እንግዲህ ቴምፕሬቸሮቹ ማወራው ዘጠና ኬልቪን ማለት ማይነስ መቶ ሰባ መቶ ሰማኒያ ዲግሪ ነው። ከዛ ውስጥ ግን አንዱ መቶ ሰማኒያ አንዱ መቶ ሰማኒያ ሁለት ዲግሪ ከሆነ ለይቶ ያያል ይሄ ነው ዋናው ትልቁ ጥቅም። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት፣ በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት አሁን ለምሳሌ ካርቦን ሞኖክሳይድ ካርቦን ዳይኦክሳይድ እነዚህ እነዚህ አሞኒያ የመሳሰሉ ምድራችን ላይ ያሉ ነገሮች እዛ አሉ። ራሱ ትልቅ ግኝት ነው እና ይሄ ኢንፍራሬድ ኢንስትሩመንት ነው። ይህንን በዚህ ምርምር ነው የታወቀው፣ በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌሎችም ኢንስትሩመንቶች አሉት ግን በኢንፍራሬድ በኩል የነበረውን ኢንስትሩመንት ላይ ነው ትልቁ አስተዋጽኦ የእኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎች እና ኢንጂነሮቹ መሀል ብዙ ጊዜ የመግባባት የለም። የእኔ እንግዲህ እንዴት ልበል፣ ልዩ ተሰጥኦ ወይ ልበለው የሁለቱም ነገር ይገባኛል። ሁለቱም ጋር ስለሚገባኝ አይዲያል የሆነ ለጥያቄ ምቹ የሆነ ኢንስትሩመንት ዲዛይን ማድረግ እና መስራት ነው እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳትርን ላይ ተከልኩ ነው የሚመስለኝ። ሊያስብልጅ የሄደ ነገር እዛ ደርሶ ይህንን አይነት ውጤት በማምጣቱ ከቀናት በፊት የወጣ ዜና ከዚሁ አሁን ከምናወራው ኢንፍራሬድ ጋር እና ከሳተርን ጋር ይገናኛል። የሳትርንን ጨረቃ እንግዲህ ፕላኔቶች የየራሳቸው ጨረቃ አላቸው። የሳተርን ጨረቃ ከሆነች አንዷ ጨረቃ ደቡባዊ አቅጣጫ የተገኘ ነገር አለ። ለዚህም ደግሞ እርስዎ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርገዋል። እስኪ ያስረዱን ምንድን ነው ግኝቱ? እንግዲህ ሳተላይቱ ሄዶ ማአት ማት ማአት ኢንፎርሜሽንና ዴታ ነው ወደ መሬት የላከው። በአስራ ሶስት አመት ውስጥ እስካሁን ድረስ ሳይንቲስቶች ያንን እየወሰዱ እያጠኑት ነው ያሉ። ምንድን ነው እና አንደኛው የኔ ኢንስትሩመንት ያስገኘው ነገር ምንድን ነው እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል። ግሊድ ማድረጌ ነው ዋናው እና ምንድን ነው የዚች ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች ከማይነስ መቶ ሰማኒያ ወደ ማይነስ መቶ ሰባ እንደዛ ነገር ነው። እና ደቡቡ ሞቃት ስለሆነ ጠቅላላ ስፔስ ክራፍቱን እንደገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ። በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድን ነው ሴንስ ያደረጉት እቺ ጨረቃ በረዶ ነች፣ በሙሉ በረዶ የለበሰች ውስጧ ግን ውሃ አለ ደንበኛ ውሃ ያለው ያልቀዘቀዘ ማለት ነው ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ ያለ ያንን ሳምፕል አድርጓል ያንን ዴታ አሁን አናላይዝ ሲያደርጉ ትልቁ ግኝ ምንድን ነው ፎስፎረስ የሚባል ነገር እኛው ምድራችን ላይ ፎስፎረስ አለ አንደኛ የእኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤያችን ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ፎስፎረስ ከሌለ ህይወት የለም ማለት ነው እኛ እንደምናውቀው አይነት። እና ይሄ ፎስፎረስ እዛ ውሃ ውስጥ ተገኝተዋል። ስለዚህ እዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ነው። እና በአንድ በኩል የእኔ ኢንስትሩመንት ምንድን ነው ያደረገው ያ ቦታ ላይ ፎከስ እንዲደረግ ነው ያደ አዲስ ነው ይሄ መረጃ፣ ሁለት ሶስት ቀን ነው እና የጀርመን ቲም ነው ይሄንን እንትን ያደረገው፣ እና አሜሪካኖችም አሉ። እና ትልቅ ግኝት ነው። እኔ በበኩሌ ትልቅ ደስታ ይሰማኛል። ይሄን ነገር እኮ እኔም እኮ ትንሽ ኮንትሪቢውት አድርጌያለሁ። የጀርመን ቡድን ሊሆን ቻለ። የጋራ ፕሮጀክት ነው የጋራ ፕሮጀክት ነው። እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ ሁለት ነጥብ አምስት ቢሊዮን ዶላር ያወጣ ነው ሚሽኑ። ካሲኒ እዛ ላይ እነሱ ኢንስትሩመንቶች አሏቸው። እኛም ኢንስትሩመንት ምንድን ነው በምንተባበርበት ጊዜ ለእኛ ለኛ ያለውን ወጪ ይቀንሳል። ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩሜንት ብታስቀምጥ ከዛ የሚመጣውን ዴታ በሙሉ አክሴስ ይኖራታል ማለት ነው። እነዚህ ነው የሚደረገው እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢሽን ስላለ አክሴስ አላቸው። ገና ስንት የሚጠና ነገር አለ። የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን። እንግዲህ ዶክተር ቡልክ አሁን የምንነጋገረው አንድ ነጥብ ሁለት ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው። በ1997 እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ በፊት ከተደረገው ጋር የሚገናኙበት ነገር የለም። በጣም እንጂ የእነዚህን ተከታታይ ጥናቶች ተጨባጭ ፋይዳ አንዱ ሲያበቃ፣ አንዱ ሲጀምር ያለውን ሁኔታ ጨምረው ያዛምዱልን። እስኪ አሁን ለምሳሌ ያ እንግዲህ ሄዶ 13 ዓመት ከቆየ ወደ 2017 ላይ ነው እንግዲህ ሳተርን ላይ በሀይ በፍጥነት እንዲጋጭ ያደረግ ነው እና እንዲቃጠል፣ ዋናው ሌሎቹን ጨረቃዎች እንዳይበክል የአገልግሎት ጊዜ ሲያበቃ ማለት ነው። አገልግሎት ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጡ። እዛ እንግዲህ ተደግፈህ ወደዚህ ልዙር ወደዛ ልዙር ስለማትል ያንን ፕሮፔላንት መተኮስ አለብህ። ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ። እንደዚህ እያደረክ ነው ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ ላይ አንድ ቦታ ላይ ይከሰከሳል። ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር የሚባሉ ነገሮች እዛ ቁጭ ያደርገዋል። እና ጥናቱንም ሊያበላሽ ሊያበላሽ ይላል። ፕሉቶኒየም ውስጥ ይላል። አሁንም ይሰራል ያለው እና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ህይወት ፈጠርን ማለት ነው። አበላሸ ነው እንዳይሆን በሀይለኛ ፍጥነት ወደ መቶ ሺህ ማይል ፐር አውር እየሄደ ነው የተጋጨው እና በሙሉ ነደረ። ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ ይመጣል? ወደ መጨረሻ ላይ መጣ ነው። ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ መቃጠሉ የተሻለ አላሳዘኖትም? በጣም አዝነን ፎቶግራፍ ሁሉ ተነስተናል። በቃ ጉድባይ ምናምን የሚል እና እንደዛ ነው። ዶክተር ብሩክ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል አስራ ሶስት አመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል። በጣም ምንድን ነው ድምዳሜው? አሁን ባለው ሁኔታ ድምዳሜው እንግዲህ አንደኛ ውሃ በዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ፣ አሁን ሳተርን ብታያት ብዙ ቀለበቶች አሏት፣ ዳር ዳራ ደስ ትላለች። ያ ቀለበቶቹ ጠጋብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ፈንድታለች። አንድ እሱ ነው እንግዲህ ውሃ አለ። እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን፣ ኦክሲጅን፣ ናይትሮጅን አሁን ደግሞ ፎስፎረስ፣ እነዚህ ሁሉ እና ሰልፈር፣ በተለይ ፎስፎረስ ላይፍ ሊሚቲንግ እሱ ከሌለ ህይወት የለም ብለን ነው የምናምን ነው እና አሁን እነዚህ እነዚህ ሁሉ ግኝቶች የሚያሳዩን የእኛ ምድራችን ከሌሎች ብዙ ትንሻችን እነድለት ሚለው ከፀሐይ ጠጋ ማለት ዋና ደጋቢ ሆኖ ሞቅ የሚያረጋት አትሞስፌር ስላላት ነው እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ። በኋላ ላይ ገፋ አድርገን የምናነሳቸው አንኳር ነጥቦች አሉ። እግረ መንገዶን ከአነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከኛ ውጭ ከምናውቀው እዚች ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለው የሚለውንም ፍለጋ ይመስለኛል። እና ምንድን ነው አሁን እሱም በተመለከተ ያለው አንደኛ፣ እንግዲህ የሰው ልጅ ነገር እንደምታውቀው ሁሉ ጊዜ አንጎሉ ክፍት ነው። ለምንድን ነው እዚህ ዓለም ላይ ያለሁት? ምንድን ነው የማደርገው? እነዚህ የፍልስፍና ጥያቄዎች ሁሉ ጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛም ድር ላይ ብቻ ነው ወይ ያለው ሌላ ቦታ አሉ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አደለም። እና አሁን በተለይ እየተፋጠነ የመጣ ያለው ነገር ምንድን ነው አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ እንደ መሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል እኮ። እና እኛ ዩኒክ ነን እኛ ብቻችንን ለማለት የሚያስቸግርበት ደረጃ ደርሷል። ከእኛ ሶላር ሲስተም አልፎ ሌላ የፀሐይ እና ፕላኔት ሲስተሞች በብዛት አሉ፣ በጣም በብዛት እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናውቃለን፣ ግን የሚያስፈልገው ምንድነው እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው አሉ የማግኘት ጉዳይ ነው። በጣም እየተቃረበ ያለ ሁኔታ እና ይሄ ነው እንግዲህ ፈለገ ቀጥሎታለ የሚሉት የእርስዎ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የእርሶን ፈለግ የተከተሉ እያየን ያለ ነው እና የሳይንሱን ፍላጎት ወይንም ደግሞ እርሶ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የእርሶ መንገድ ብናይ ብንመረምር፣ ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድን ነው መልሱ? መልሱ ያው ጨርቆስ ማድረግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ድሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጭ ወጥተው ቢጫወትበት ሰፈር ነበረ። ክረምት ላይ መሬቱን ይህን ጭቃውን እያለሰለስን እንሸረተት ነው። ከዛ ብዬ እንጫወታለን። አንዳንድ ድብድብም አለ። ብቻ እንደዚህ ይሄ እንግዲህ ምንድን ነው ዩኒቨርሲቲ ነው። ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዚህ አይነት ቦታ ያደግኩት ማለት ነው። ሌላው ምንድን ነው፣ በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም ግን መጽሐፍ ያነባል፣ ጋዜጣ ያነባል። እና እራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ እያነሳ አንጎላችንን ሁሉ ጊዜ እንትን ያደርገው ነበር። እንዲጠጋ ያደርገዋል፣ እንድንጠይቅ፣ ዲስከሽን እንድናደርግ እና በጣም ለእሱ ትልቅ ክሬድ ይሰጣል። በእውነቱ ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ሚቅርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖትቡክ ላይ ይለጥፋል። የራሱን መጽሐፍ ሀይላይት አድርጎ እና በጣም አሪፍ ተማሪ ነበር። ጥሩ ምሳሌ ነው። በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ የምንድን ነው የመብራት ኃይል ሰራተኛ ሆኑ ብዙ አመት አገልግሏል። እና እኛ ቤተሰብ ውስጥ ከትምህርት እስከ መጨረሻው ከመግፋት ሌላ አማራጭ አለ። ከትምህርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳስረዱን በጉጉት የሚዋት መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምህርቱ በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የእርስዎ ሙያ ውስጥ ያሉ አንዳንድ የጠፈር ተመራማሪዎች በልጅነት እንግዲህ ቴክኖሎጂን በለው በጊዜው አርቆ የሚያሳየውን መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንደ በከዋክብት መማረቅ፣ በበራሪ አካላት መሳብ አለ ለእኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን፣ አንድ ልጅ እንደው በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላል እና በልጅነቱ እንዲያለ ነገር አለ አለ በትንሹ ማለት፣ ብዙ ጊዜ ትምህርት ቤት ሲዘጋ ወደ ናዝሬት ሆነ አዳማ ነው የሚባለው እዛ ሄድ ነበር እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሉሽን የለ ብዙ መብርሃን ስለሌለ ፀሐዩ ምንድን ነው ጨለማ ሲሆን ሰማዩ ጥቁር ነው እንዳለ፣ ከዋክብቶቹ ደግሞ እንደ ፈርጥ ልበለው እንደ ዳይመንድ ነው የሚታዩት እና አባቴ ብዙ ጊዜ በተለይ ሚልኪዌይ የሚባለው እኛ ያለንበትን ጋላክሲ ጠቅላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር። እንዲህ ያለን ነገሮች እንጂ ናሳ ውስጥ እሰራለሁ ብዬ ምንም ምንም የለም። እንጂ ከዛም በላይ እንዲያውም እንደ ታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም ሃይ ስኩል እያለሁ ከጊዜ በኋላ ነው ቀስ በቀስ ነው የመጣው። እንዴት ነው አንዳንድ ሰው ተራራ በአንድ ጊዜ ይፈነቅላል ከእውቀቱና ከማድረጉ እኔ ደግሞ ትንሽ በትንሽ በትንሽ ድንጋይ ነው ተራራ መፈነቅለው እና ሁሉም አይነት አለ። ዓለም ላይ ዶክተር ብሩክ ስለ ጠፈር ምርምር ስናነሳ፣ ስለ ሰማይ ስላለው ስለ ምድሩ ስናነሳ አንዳንዴ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ። ቅድም ጠቀስ አድርገውታል። ሌላ ሀሳብ ሲያነሱ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ሕልውና ጋር የተቆራኘ ነው። እድሜ ልክ ተጠይቋል፣ መልሱን ያገኝንም አይመስለኝም። ዶ የእርስዎን ሀሳብ ቢፈነጥቁ። ለምንድነው እዚህ ያለሁት? የሚቀጥለው ምዕራፍ ምን ይሆናል? የበለጠ በሳይንሱ ዓለም አንድ የምርምር ሰው እንደገለጡት የበለጠ በታወቀ ቁጥር ወደ አለማወቅ የቀረብን ይመስላል የሚል አባባልም አለ። ምንድነው፣ በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት? ከባድ። እኔ የታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ፣ የሚጎለምስበት ጊዜ አለ፣ የሚሞትበት ጊዜ አለ። የእኛ ህይወት አንዱ እሱ ነው። ራሱ ሶላር ሲስተማችን፣ ጨረቃ፣ ፀሐይ፣ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ። ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ። ስለዚህ እኛ በጣም ትንሽ ኢምንት ነን፣ በጣም ትንሽ ኢምንት ሌላው ደግሞ የተገነዘብኩት ምንድን ነው? ዩኒቨርስ የምናየው ሰላም አይደለም። ብዙ ነገሮች ይጋጫሉ። እሳት አለ፣ ይፈነዳል። ምን አለ እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም። ዩኒቨርሱ በሙሉ እሳት መሀል ነው ያለ ነው። እና ቦታችንን ማወቁና ትንሽ አንዳንድ ጊዜ ቅራኔዎችን ሀሳቦችን ቦታቸው መያዝ ማስያዝ አለ አይደለም የኔ ሀሳብ ዩኒቨርስን አያክልም። ትንሽ ነን። ትንሽ ማወቅ ይፈልጋል በጣም አሁን፣ ይህችን ምድር በአየር ብክለት በምናምን በጦርነት ብናጠፋት እንኳ ዩኒቨርስ ጉዳዩ አደለ ትንሽ ነ እና ይሄንን ማወቁ እንትን ይላል ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘሁት ስርዓተ ፀሐይ የሚለውን ነው። ሶላር ሲስተም የሚለው ፀሐይ ለዛ፣ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዲሬክተር ሆነው ረጅም ጊዜ አገልግለዋል። ከሶስት መቶ በላይ ሳይንቲስቶች በስሮ ይሰሩ ነበረ። የሚያስተባብሯቸው የጥናትና የምርምር ስራዎች አሉ። እንደው በዚያ ውስጥ ብዙ ነገር እንደሚኖር አስባለሁ። ለየት ያለ ሁኔታ ታዝብ ያለው አይቻለው የሚሉት ነገር አለ ስለ አድማጮች፣ ከዶክተር ብሩክ ጋር የነበረን ቆይታ ዘለግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጨምሮ ሙሉን ቃለ ምልልሳችንን በቴሌቪዥን ካሜራ የተደረገ ነውና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረ ገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን ዶክተር ብሩክ፣ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን።